በሰው ልጅ የተፈጥሮ ስሜት ጸባይ ኃይል የተቀላቀለና ጠብ አጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው የተነሱ ጥያቄዎች ናቸው። ሐኪሞን ይጠይቁ ለምሽቱ ትኩረት የሚያደርግባቸው ጭብጦች ስለጥያቄዎቹ፣ ጥያቄዎቹ ትንታኔውን የሚሰጡን የዘወትር የፕሮግራሙ ተባባሪ እዚህ ዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለ ገዳ እና በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር እና ብዙ መጽሐፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። ወደ ዝግጅቱ የተረዋልተ ንጉሥ በኢትዮጵያ በቅርቡ የሚታዩትን ሁኔታዎች መሰረት ያደረገ እንዲያውም እርስዎ በማስታወሻ ጽሁፎ ካላወቅነው ሊያጠፋን ይችላል፣ በግል በፖለቲካና ማኅበራዊ ታችን ጭምር የሚንጸባረቅ ይሎታል። ይሄ ኃይል የተቀላቀለበት በጣም ስሜታዊነት የጎላበትና አልፎ አልፎም ጠባጫሪነት ጭምር የሚታይበት ዝንባሌ ነው። መነሻ የሆኖት ያልተጣራ መረጃ ይዞ ሊያስከትል የሚችለውን ጣጣ ሳይመዝኑ ግለሰቦች ይበልጡን በስሜት በመመራት የሚፈጽሙትን ድርጊት ነው መሰረት ያደረጉት። በቅድሚያ እስኪ የዚህን ጽንሰ ሀሳብ ምንነት ያስጨብጡን። ኦኬ። ጥሩ ትርጉም ስለሌለን ምናልባት አግሬሽን በሚለው እኔ ብቆይ እመርጣለሁም። በስነ ልቦና ነው አግሬሽን የሚባለው ባህሪ ቁጣ ያዘለ የሀይል ድርጊት ሊሆን ይችላል። ሰውንም በጉልበት የሆነ ነገር ማድረግ ማለት ነው፣ ጉልበትም በሌላው ነገር ላይ ማሳረፍ። ይሄ ውጫዊ ሀይል ይባላል። ግን አግሬሽን የተለያየ አይነት አለው። አሁን ስነ ልቦና ጠበብቶቹ ፓሲቭ የሚሉት አግሬሽን አለ። ፓሲቭ ወደ ውስጥ አናወጣውም፣ ግን ቁጣችንን በዝምታ እንገልጣለን፣ በማኩረፍ እንገልጣለን። ሌላው ሊጎዳ በሚችሉ አካላዊ ባልሆኑ ግን በተለያዩ መንገዶች እንገልጻለን። ይሄ ፓሲቭ የሆነ አግሬሽን ነው። ከሁለቱ ደግሞ በጣም የሚብሰው ኢምፕሎድድ አግሬሽን ይባላል። ወደ ውስጥ የፈነዳ አግሬሽን ምናልባት መኖሩም አይታወቅም፣ ግን ውስጥን በጣም ያቆስላል። ራስን ነው መጀመሪያ የሚጎዳው፣ በኋላ ግን በማህበራዊ ግንኙነቶች ላይ በተለይ ለእኛ በጣም ቅርብ የሆኑ ሰዎች ላይ ኢፌክቱ ይገለጻል። ይሄ ላተንት የሆነ ደረጃ ላይ ከሆነ ምንም የማይጎዳ የሚባለው ደረጃ ላይ ሰው ብዙ ጊዜ ውስጥ ውስጡን ይበላል ነገር እንደዚህ ብላይ ነው እንደዚህ ለማለት ፈልጎ ነው እንደዚህ አድርጎ ነው እና ያተክናል መጀመሪያ ራስን ይጎዳል እንግዲህ አኛው ብዙ ጊዜ ደስታችንን ይወስድብናል መሳቅ አንችልም ቀልዶችን በቀላሉ አያፈኩም። እየባሰ ሲመጣ ግን አሁን በተለይ በአሜሪካ መሳሪያ በያዙ ሰዎች ላይ የምታየው አይነት ድርጊት አንዳንዴ ፈንቅሎ የወጣና ህፃናትን ህጻናትን ይገድላል። ከኛ ጋር ግንኙነት የሌላቸውን ሰዎች ሁሉ ሊጎዳ ይችላል እና ይሄ በአጠቃላይ እነዚህን አግሬሽን እንላቸዋለን። በምዕራቡ ዓለም አግሬሽን በጣም በከፍተኛ ትኩረት እየተመረመረ ያለ ስነ ልቦናዊ ባህሪ ነው ምክንያቱም እንዳለ ማህበራዊ ግንኙነታችን በጣም የሚያበላሽ ከፍተኛ ባላንጣ ስለሆነ መልካም። የጽንሰ ሀሳቡን ምንነት ለመመርመር መንደርደሪያውን አስጨብጠውናል ዶክተር ዋልተ ንጉስ። ቀደም ባለው የማስታወቂያ ዝግጅታችን እንዲህ ያለው ፈተና ስለ ልቦናዊ መስታወት ያሉትን ራስን መልሶ መመልከቻውን ባለማየት የሚሄድበት መሆኑን ገልጠዋል። እስኪ ፈታ ፈታ ያደርጉልን እንዴት ነው? ይሄ ስነልቦናዊ መስታወት ያሉት ራስን መልሶ ማያው ይህን በሀይል የሚገለጽ ዝንባሌ ለመመርመር ለማወቅ በገዛ ፈቃድ ያን ለመረዳት የሚሞከርበትን መንገድ ቢያስረዱ ነው። በወጣትነቱ ያለፈ ታላቅ ራሻዊ የስነ ጽሁፍ ሰው ሌርሞንቶቭ የሚባል ደራሲ ነገር ሲገባል ለራስም ለሌላውም ይቅርታ ማድረግ እንችላለን ይላል። እንግዲህ ከመረዳት የሚመጣ ፈውስ አለ። አግሬሽን ችግር እንደሆነ በእኛም ላይ ወይንም አብረው በሚኖሩ ሰዎች ላይ ችግር እንደሆነ አውቀን ሰዎች በተለይ በዛ ችግር ላይ የተያዙ ሰዎች ራሳቸውን ማየት የሚችሉበት ደረጃ ላይ እኮ በሽታው በጣም ብዞ ብሶ ሰው እራሱን ማየት የሚሳንበት ደረጃ አለ። ወይንም እውነታውን መመልከት የሚያቅትበት ደረጃ፣ ሰዎች ራሳቸውን እንዲያዩ በውስጥ እየተካሄደ ያለው ቁጣ ነው፣ ከመጠን ያለፈ ያልተመጣጠነ ቁጣ ነው ወደ ድርጊት የሚወስደ ቁጣ ነው ብለው እራሳቸውን ይታዩ። የመጀመሪያ ነገር ያው ቆም እንዲሉ ያደርጋቸዋል። ቢችሉ ደግሞ እንዲጸየፉት እና ይሄ የኔ አይደለም ስለዚህ፣ አይዲስ ኦን ወይንም እክደዋለሁ። ከኔ ጋር አብሮ ደባሎ ሊኖር አይችልም። ምኔን ሊገልጽ አይችልም። አዎ የጠላትን ጉልበት በቅጡ ከማወቅ ማለት ነው። አሁን እኛ ወደ ጫካ ሽርሽር ሄደን ከሩቅ አንበሳ ሲመጣ ብናይ እና ሳንሰው የአንበሳውን ጉልበት በደንብ ከተረዳን አሁን በቃ መሸሻ ጊዜው ነው ብለን መፍትሄ እንፈልጋለን። ቁጣን ልክ እንደ አንበሳ መውሰድ እንችላለን። ሰባሪ አንበሳ እና ውስጣችን ውስጥ እንዳለ የሚያሳየን ነገር ካለ አሁን የስነ ልቦና መስተዋቶች የምንላቸው ይሄ አሁን የምናደርገው እንዳልኩ ውይይት ነው። በዚህ ነገር ላይ የተጻፉ ጽሁፎች በትምህርት ቤቶቻችን ደግሞ በደንብ ትኩረት ተሰጥቶባቸው በካሪኩለሞቻችን ተካተው አግሬሽን በጣም ትልቅ የማህበራዊ ደህንነት ባላንሳ እንደሆነ ታውቆ ሰዎች ራሳቸውን እንዲፈትሹ ከተደረገ አንደኛ አቅሙን እናያለን። በጣም ሊጎዳ ሊሰብር እንደሚችል ሊበታትን እንደሚችል አቅሙን እናያለን። ሁለተኛ ነገር ደግሞ እንዳልኩ ዲስኦን ማድረግ እንችላለን። በቃ አልፈልገውም ከኔ ጋር እንዲዳበል አልፈልግም። የምወዳቸውን ሰዎችንም እኔንም ይጎዳል። አግሬሽን ያጠፋል። ገብረ መድን በእሳት ወይ አበባ ላይ ልማድ ፊት እንዳሳዩት ነው ወይ ይጠፋል ወይ ያጠፋል። ከርሞም የበለጸገን ነው ተፈጥሮ ይሆናል ይባላል ይላል እና ይሄ የሚያጠፋ ተፈጥሮ ነው። እኛን ያጠፋል፣ አካባቢዎች፣ አብረውን የሚኖሩትን ሰዎች ያጠፋል። በጣም በጣም ይጎዳል። አሁን ደግሞ በኢትዮጵያ ያለውን ነገር ስናይ ኢቭን ሀገራችንን ጫማ ወደ ሆነ ሁኔታ ውስጥ ነው እየወሰዳት ያለው ቀላል ድርጊት አደለም ይካሄድ ያለው። መልካም ፕሮፌሰር ዮናስ የአንጎል ሕክምና ባለሙያ በሰዎች ጠባይ ላይ የሚያሉ ጉዳዮችን ከቀደመ የጥናት ጽሁፎ ጀምሮ የመከታተል እድላለወትና እስኪ በቀደመው ላይ ሀሳብ ይሰንዝሩ። ምን ይመለከታሉ? ምናልባት ተከታይ የቀጥታ ጥያቄ ከማንሳቴ በፊት አንድ ሰው ስለ ራሱ ያለው አስተሳሰብ፣ ስለ ሌሎች ሰዎች ያለው አስተሳሰብ፣ ስለ ዓለም ያለው አስተሳሰብ እና ኮግኒቲቭ ሪጂዲቲ ከመጠን በላይ በችኮነት የሚያይ ከሆነ ሌሎች ሰዎች ተነስተውብኛል፣ ሊያጠፉኝ ነው፣ ሊያጠቁኝ ነው ካለ፣ አንድ ሰው እንደዚህ ብሎ የሚተረጉም ከሆነ እንደዚ አይነት አመለካከት ካለው በዛ ግለሰብ ላይ ከፍተኛ የንዴት እና የስጋት ስሜት ሊፈጥር ይችላል። ሁሉ ነገር የሚደረገው እኔ ላይ እኔን ለማጥፋት ነው ብሎ ስላሰቡ አግሬሽን ውስጥ ወሰዳቸው ብለን ልንተረጉመው እንችላለን። ስለዚህ ይሄ ቢ የምንለው ያለውን ፈተና የምንተረጉምበት የምንመረመርበት ያ መነጽር የምናደርገውን ፀባይና ባህሪ የሞሽ የስሜት መጠን ይለካዋል እና ያንን እንዲህ ደግሞ አይ መስት አዘርስ መስት ኦር መስት ኖት ዘ ወርልድ መስት ኦር መስት ኖት በሚለው እነዚህም ሶስቱ ላይ ካተኮን እነዚህም ሞዲፋይ በማድረግ ከልክ ያለፈ ስሜት መጠን ውስጥ እንዳይገባ እና ችግር እንዳይኖር ማድረግ ይቻላል በሚል ይህንን አጥንተው ስራ ላይ አውለው በዚህ መንገድ ብዙ እርዳታ ይደረጋል። ብዙ የስነል ቦና አዋቂዎች ይህንን ዘዴ ተጠቅመው በዛ መንገድ ብዙ ውጤቶች ታይተዋል። በግለሰብ ደረጃ ነው እንግዲህ። በህብረተሰብ ደረጃ ሲታይ ይሄ ምናልባት ሶሻል ሳይኮሎጂስቶች እንደዚህ ታያ ይችላል ዶክተር ዋልተ ንጉስ እንዲህ ያለው ራስንም ሌሎችንም ሊጎዳ የሚችል ከመጠን ያለፈ ቁጣ፣ ቀደም ብለው አጥፊነቱን ቅርብ በሆነ ስሜት እንድናየው ያነሱት አይነት ጠባይ አንዳንዴ በምክንያታዊ ሁኔታዎች ሊነሳ ይችላል ወይ? የመጠቃት ስሜት በአንድ ግለሰብ ወይም በማህበረሰብ ላይ የሚደረስ ወይንም ደርሷል ተብሎ የሚታሰብ በደል ሊያነሳሳው ይችላል ወይ? እንደ ምንስ አሉታዊውን ከአዎንታዊው ያ ምናልባትም ትክክለኛ የሚመስል የቆጭስ ስሜት የሚያመጣውና ይሄ ከመጠን ያለፈ ቁጣ መሰረት የሳተ ማህበረሰብንም የማይጠቅም ግለሰብንም የሚያጠፋ ቀደም ብሎ እንዳሉት እንዴት ሁለቱን በማስተዋል መለየት ይቻላል? በእርግጥስ በምክንያታዊነት ሊመጣ ይችላል ይሄ ራሱ። ይህንን ልክ አሁን ያልተኝ ጥያቄ ይገርማል፣ ፍሮይድ የዛሬ ስልሳ ዓመት አካባቢ ጠይቆ ነበር የአግሬሽን የሚገለጥባቸው ወይንም እንዲወጣ የሚያደርጉ ራሽናል ነው አሁን አንተ ያልከው የሚያሳምን ምክንያት ይኖራሉ ሲል ልክ እንደ አዲክሽን ቁጠሩ፣ እንደ ሱስ። አሁን በአልኮል ሱስ የሚያሰው አልኮል ፊት ለፊቷ አታስቀምጥለትም፣ ምክንያቱም ይፈተንበታል። አሁን በድንገት አልኮል ፊት ለፊቱ ተቀምጦ ቢጠጣ እና ሰክሮ ብታገኘው አይ እዛ እኮ ተቀምጦ ስላገኘሁት ነው ቢልህ ያንን እንደ ምክንያት በቃ ምክንያታዊ አይደለም ነበረው አንልም ልክ እንደ ስነልቦናዊ ህመም ነው አግሬሽን እና እሱን የሚተነኩስ ወይም ፕሮቮክ የሚያደርጉ ነገሮች የትየለሌ ናቸው። የጊዜ ጉዳይ ነው። አንደኛው ካልሆነ ሌላኛው መቀስቀሱ አይቀርም። እሱን እና ምክንያት አለው ራሽናል የሆነ ጀስቲፊኬሽን አለው ለቁጣ ማለት አንችል። ምክንያቱ አንዱ ካልሆነ ሌላው ይሆናል። ምክንያቱ በሽታ ካል ነው። በጣም አደገኛ የሆነ በውስጣችን አብሮ የሚኖር ሰባሪ አንበሳ ነው ለምሳሌ ካየ ነው፣ አንበሳው ለመስበር ኤግዚስተንሱ ብቻውን በቂ ምክንያት ነው። አሁን አንድ አንበሳ በህይወት እስካለ ድረስ ፍየሏን ወይንም ጥንቸሏን ሰብሮ መብላቱ አይቀርም። ውሃ እኮ ልትጠጣ መጥታ ባያት ኖሮ ለማለት እና ኤግዚስተንሱ ብቻውን በቂ ጀስቲፊኬሽን ነው እና አግሬሽኑን ማከም ነው የሚሻለው፣ እሱን ቴም ማድረግ ምንድን ነው ሊያመጣ የሚችላቸውን ጉዳቶች ማምከን ነው እንጂ ምክንያታዊ አድርጎ ማቅረብ አይደለም መፍትሄው ነው የሚሉት አንችልም መልካም፣ ፕሮፌሰር ኤናስ ይሄ ቁጣ ቀላቀለ ሌሎች ላይ የሚደረግ የኃይል ድርጊት ምንነቱ ጨምሮ ከዚህ ጋር ተያይዘው መታየት ያለባቸውን ሁኔታዎች በቀደመው ውይይቶቻችን አስረድተውናል። በአሁኑ ጊዜ በኢትዮጵያ ውስጥ በተደጋጋሚ እየታዩ ያሉ ሌሎችን ለማጥቃት በግዴለሽነት የሚፈጸሙ ተግባሮች ጭምር ከጊዜ ወደ ጊዜ መጠኑ እየሰፋ የተለያዩ ቦታዎች እየታዩ ነውና እነሱን ማዛመድ እንድንችል ወደ ኋላ ላይ ያን ጥያቄ ያመጣለሁ። ዶክተር ዋልተ ንጉስ ባነሱት ቁጣ ኃይል የተቀላቀለበት ሌሎች ላይ የሚደረግን እርምጃ ምክንያታዊ አድርጎ መውሰድ ይቻላል ወይ? የእርስንም ሀሳብ እንውሰድና በተለይ በአሁኑ ሰዓት በኢትዮጵያ ወደሚታየው ሁኔታ እናመራለን። አመሰግናለሁ አሉላ። ዶክተር ዋልተ ንጉስ ያቀረቡት ንድፈ ሀሳብ እሳቸው እንዳሉት ፍሮይድ ያየው ነገር ነው። ከፍሮይድ በኋላ ደግሞ ሌሎች ጥናቶች አንዱ በአንዱ ላይ እየገነባ ነው የሚሄደው። በሳይንሳዊ መረጃ የተደገፈ የስነልቦናዊ አቀራረብ መሰረት ለምሳሌ ያክል ፕሮፌሰር አይፈር ካሊፎርኒያ ውስጥ ጫፕማን ዩኒቨርሲቲ የስነ ልቦና ዲፓርትመንት ኃላፊ ናቸው። ንዴት በምን መልክ ይገለጻል፣ ከምን ይመነጫል ብዙ ጥናት አድርገዋል። ይሄንን ልክ ያለፈ ንዴት በብዙ መንገድ አይተውታል። ማንኛውም ሰው ንዴት ይሰማዋል። ይሄ ደግሞ ሁላችንም የምናውቀው። መልካም እስኪ ጀም፣ ቀደም ብለው ያነሷቸውን በመጠኑ ገፋ አድርገው በትዩ ከሚነሱ ነጥቦች ጋር አዛምደው ቢመለከቱ በአንድ በኩል እንዲህ ከመጠን ያለፈውን የቁጣ ስሜትና ጥፋት እስከ ማስከተል፣ ሌላውን እስከ ማጥቃት የሚደርስ የኃይል እርምጃ እንመለከታለን። በሌላ በኩል ደግሞ በተጨባጭ ለደረሰ ለደረሰ በደል የሚሰጥ ምላሽ ምናልባትም በምክንያታዊነት ሊወሰድ የሚችል ምላሽ በንጽጽር ይመልከቱ። ከመጠን ያለፈ የንዴት ስሜት ሰውየው ሊሰማው ይችላል። ነገር ግን አክቲንግ ኦን አንገር ማለትም ያንን ንዴት ሌላውን ሰው በማጥፋት በመግደል የሚታየው ይሄ ቢሄይቨራል ሜዥረብል የሚታይ ከመጠን ያለፈ ንዴት ነው። ይሄ ከምን ይመጣል የሚለው ባለፈው እንደተነጋገርነው በእንግሊዝኛው ኤቢሲ ሞዴል አንድ ሰው ምናልባት ፍትህ አቶ ይሆናል ተበድሎ ይሆናል። ያ የበደሉ ሁኔታ አንድ ግጭት ወይም አንድ የሀሳብ ልዩነት ተፈጥሮ ሊሆን ይችላል በሁለት ሶስት ሰዎች መካከል። ይሄ የሀሳብ ልዩነት አክቲቬቲንግ ኢቨንት መነሻ፣ የንዴቱ መነሻው ሁኔታ እሱ ኤ እንለዋለን ከዛ ደግሞ በእንግሊዝኛው ሲ ኢሞሽናል ኮንሲኮንስ ማለት የሚያመጣው የስሜት አይነት፣ ከኤ ወደ ሲ ከመነሻ ሁኔታ ወደ ከፍተኛ ስሜት በሁለቱ መሀል ያለው ግንኙነት በመጠኑም በተወሰነ ደረጃ ያንን የሚያለሳልሰው ወይም የሚያከብደው የግለሰቡ አስተሳሰብ ቢሊፍ ቢ የምንለው አስተሳሰብ፣ አመለካከት እና አተረጓጎም አንድ ሁኔታ የሀሳብ ልዩነት ሲኖር አንዱ ሊያጠፉኝ ነው ያለ መጨረሻ ነው። ስለዚህ ባያጠፉኝ ላጥፋ የሚል አስተሳሰብ ውስጥ ከገባ ወደ ከፍተኛ ቫዮለንስ ወይም አግሬሽን፣ ሌላውን ወደ ማጥቃት የሚሄድበት ሁኔታ አለ። ሌላው ደግሞ ያንን ሁኔታ የለም ይሄ የሀሳብ ልዩነት በኑሮ ውስጥ በህይወት ውስጥ ያለ ነገር ነው፣ በህብረተሰብ ውስጥ ያለ ነገር ነው ይሄንን የሀሳብ ልዩነት በምን መልክ ማስተናገድ ይቻላል ብሎ ሊያመዛዝን ይችላል። ሌላው ግን አንድ ማየት ያለብን ይሄ ብሊፍ አመለካከት በአንዳንድ ጥናት በሶስት የተከፈሉ ነገሮች አሉ። አንደኛው እኔ ያልኩት ካልሆነ አይ አይ መስት እኔ ያል ካልሆነ በስተቀር ሰማይ መደፋት አለበት የሚል አመለካከት መስት አይ መስት የሚል አይነት ኮግኒቲቭ ሪጂዲቲ ማለት ከፍተኛ የችኮንነት አስተሳሰብ አንድ እሱ ነው። ሁለተኛው ደግሞ ሌሎች አዘርስ መስት ማለትም ሌሎች ሰዎች መጓዝ ያለባቸው በዚች መንገድ ብቻ ነው፣ ሌላ አማራጭ የለም የሚል ደግሞ አስተሳሰብ አለ። ለሌሎች ፍላጎት ለሌሎች ፍቃድ ቦታ የማይሰጥ ማለት ነው። አይ መስት፣ አዘርስ መስት። ሌላ ሶስተኛው ደግሞ ዘወርልድ መስት አለም በዚህ መሆን መንገድ መሄድ አለበት። ይሄ ኮግኒቲቭ ሪጂዲቲ እንዲህ አይነት የሶስቱ ችኮ አመለካከቶች የብዙ የንዴት፣ የድብርት፣ የከፍተኛ ስሜቶች መሰረት ናቸው የሚለውን ጥናት በህይወት አሁን የሉም አልበርት ኤሊስ ኒውዮርክ፣ እንደገናም ደግሞ ዩኒቨርሲቲ ኦፍ ፔንስልቬኒያ አሮን ቤክ የሚባሉት አሜሪካኖች ብዙ ጥናት አድርገው እነዚህን ሶስቱን መንቻካ አስተሳሰቦች መለዋወጥ ከቻል የስሜቱን አይነት መጠኑንና ጥልቀቱን ማስተካከል ማቀዝቀዝ ይቻላል በሚል በዚህ መርህ መሰረት የስነ ልቦና ሕክምና አውቅተው ብዙ ሰው ይረዳበታል በግልም በቡድንም። መልካም ፕሮፌሰር ዮናስ በቀጥታ ወደ ኢትዮጵያ ሁኔታ ዘልቀን በእርግጥ በኢትዮጵያ ውስጥ አሁን የሚታየው አንዱ ሌላው ላይ በቸልተኝነትም በማናለብኝነትም በኃይል የሚደረገው እርምጃ ስለ ስነልቦና ጤንነትም ሆነ ቅድም የገለጿቸውን ሦስት መሠረታዊ ነገሮች አመዛዝኖ እንዴት ይታያል? ሊያሳስበን ሲገባሉ ወይ እንደ አገር፣ እንደ ህዝብ፣ አሁን ያለው ሁኔታ መፍትሄዎቹ ሲ ምንድን ናቸው? ማኅበራዊውም የስነልቦናንም ህክምና የመጨረሻው ክፍል ይመለከተዋል። ፕሮፌሰር ዮናስ እንዳለገዳና ና ዶክተር ኳልተ ንጉሥ ዳርጌ ይመልሳሉ። ለአሁኑ ለጊዜያቸው አመሰግናለሁ። ሁለቱንም ጊዜ ርስጥልኝ you <small>